የመጀመሪያ ጥናታዊ ጽሁፍ አቅራቢ ዶክተር አረጋዊ በርሄ ሲሆኑ ጽሁፋቸው ከማቅረባቸው በፊት የህወሀት የአመራር አባል በነበሩበት ጊዜ ላጠፉት ጥፋት ሁለቴ ይቅርታ ጠይቀዋል። የብሔር ብሔረሰቦች ጥያቄ በሚልም ለውይይት የሚሆን ጥናታዊ ጽሁፍ አቅርበዋል። የፖለቲካ ፓርቲዎች ምስረታ ጥያቄ፣ የሲቪክ ማህበራትና ሚዲያ ሚና በዲሞክራሲ ግንባታ በሚርዕስ ጥናታዊ ጽሁፍ ያቀረቡት ደግሞ ፕሮፌሰር ብርሃኑ ነጋ ናቸው። ፕሮፌሰር ብርሃኑ የዲሞክራሲያዊ መንግስት አስፈላጊነት፣ የተጠያቂነት ስርዓት ማስፈን፣ ህዝቡ ሲቪክ ማኅበራትና ሚዲያ በያገባኛል ስሜት ስለ መንቀሳቀስ ጥናታዊ ጽሑፍ አቅርቧል። በማጠቃለያቸውም ለመጀመሪያ ጊዜ በታሪካችን እውነተኛ ዲሞክራሲያዊ ስርዓት መፍጠርን አሁን ባለንበት ጊዜ የማህበረሰባችን ዋና አጀንዳ ሆኗል። ይህ በጣም ጥሩና ተስፋ ሰጪ ጅምር ነው። ይህን ስርዓት ለመፍጠር ጀማሪዎች እንደመሆናችን መጠን ይህን አይነት የፖለቲካ ስርዓት በጥሩ መደላ ድል ላይ ለማስቀመጥ በጣም በጣም ብዙ ተግዳሮቶች ከፊታችን ይገጥሙናል። ያም ሆኖ ግን እኛ እንደ አዲስ ለመፍጠር የምንፈልገው ስርዓት ሌሎች የሰው ልጆች ቢያንስ ላለፉት ሁለት በላይ ምዕተ ዓመታት እየወደቁ እየተነሱ የሞከሩት ስለሆነና ከሰው ልጅ የፖለቲካ ማህበረሰብ ፈጠራ አንጻር ከነብዙ ችግሮቹ ከዴሞክራሲያዊ ስርዓት የተሻለ የፖለቲካ ስርዓት ለመፍጠር ስላልተቻለ ከነሱ ተምረን፣ ግን እንዳለ ዝም ብለን ኮፒ በማድረግ ሳይሆን ከኛ ለየት ካለ ግን ደግሞ ተመሳሳይ ሁኔታ ጋር የሚስማማ አድርገን የመቅረጽ ኃላፊነት ነው አሁን ከእጃችን ላይ የወደቀው። ይህ ከባድ ስራ ነው፣ ግን ከመስራትና ከግቡ ከማድረስ በቀር ሌላ ምርጫ የለንም። ፌዴራሊዝም በኢትዮጵያ በሚል ርዕስ ጥናታዊ ጽሁፍ ያቀረቡት ዶክተር መረራ ጉዲና አጽኑት ሰጥተው የተናገሩት የተሰጠንን አጋጣሚ መጠቀም አለብን፣ ይገባናል የሚል ነበረ። ፌዴራሊዝም ህዝቦች ከራሳቸው ታሪክና የፖለቲካ ሁኔታ ተነስቶ ለችግር ፈችነቱ የሚፈጥሩት ተቋም እንጂ ሃይማኖታዊ ድርጅት ስላልሆነ ያለፉት ሃምሳ ዓመታት ምስቅልቅል የፖለቲካ ጉዟችንን በሚያስተካክል መልኩ አዲስ ማህበራዊ ስምምነት ለአዲሲቷ ኢትዮጵያ ኒው ሶሻል ኮንትራክት ፎር ኒው ኢትዮጵያ እንስራ። የዲሞክራሲ ባህል በኢትዮጵያ በሚል ርዕስ ጥናታዊ ጽሑፋቸውን ያቀረቡት ጠቅላይ ሚኒስትር ዶክተር አብይ አህመድ ሲሆኑ በዲሞክራሲያዊ ባህላችን ያሉ በጎ ጎኖችና ተግዳሮቶች ዘርዝረዋል። በመጨረሻም ሲሾም ያልበላ ሲሻር ይቆጨዋል የሚለው አባባላችን ሲሾም ያልሰራ ሲሻር ይቆጨዋል በሚል መተካት አለበት በሚል ሀሳባቸውን አጠቃለዋል። በውይይቱ ዶክተር መረራ በሰጡት አስተያየት ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩትን በተግባር ቃላቸውን ማክበር አለባቸው፣ በማለት ላቀረቡት ትችት ጠቅላይ ሚኒስትር ዶክተር አብይ ተከታይን ብለዋል። የጠቅላይ ሚኒስትር ቃሉን መጠበቅ አለመጠበቅ ለዚህ መድረክ ፋይዳ የለውም። ይሄ መድረክ ፔፐር የምናቀርብበትና የምንማማርበት ነው። እንደዚህ አይነት ኢሹ ካለን በእያንዳንዱ ሀሳብ እያነሳ መነጋገር እንችላለን። እዚህ ጋር ቃል ጠበቃል፣ እዚህ ጋር ቃል አልጠበቅም፣ እዚህ ጋር ይቀረሃል፣ እዚህ ጋር ጨምር፣ በራሱ መድረክ ቢሆን ጥሩ ነው። አሁን ዲሞክራሲ ባህል በኢትዮጵያን ስላቀረብኩኝ በሱ ጉዳይ ነው መጠየቅ የሚገባኝ ይመስለኝ ግን ቃል ለመጠበቅ ከዚህ በላይ ቃል መጠበቅ ያለ አይመስለኝም። ጥይት አቁመን በሰላም ነጋገር ብሎ አንድ አመት ሳይሞላ ያ 40 አመት ያ 40 አመት መገፋፋት የሚቀለብስ ነገር የሚያጠፋ አይደለም። ማጥፋት ጊዜ ይወስዳል። መጀመራችን የቃል ወቅት ቶክ የሚባለው አካል ተደርጎ ቢወሰድ ጥሩ ነው። ያ ፕሮፌሰር መራራ በግልጽ መናገር ብቻ ሳይሆን በመናደፍም ስለሚታወቁ ደግነት ሁኔት ሲናደፉ መርዛማ ባብ ሆኖ ስላልሆነ በክፏ ላይውም ማለት ነው። በውይይቱ በርካታ የተፎካካሪ ፓርቲ አባላትና ጥሪ የተደረገላቸው እንግዶች ተገኝተዋል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ከአዲስ አበባም